ሰላም ለንዋይ ውስጥኪ አምሳለ ንዋያ ለደብተራ ሰባተ ልዑል ዘይሴወራ ማርያም ድንግል ትምክህተ ደቂቃ ለሳራ ባልህኒ ወለተቀስራ ላለመ ጸልመት እምጻይራ ስመምቃን ወጠዋይ ምህዋራ